ባህር ዳር ላይ በተካሄደ የአማራና የሶማሌ የህዝብ ለህዝብ ግንኙነት መድረክ ላይ የሶማሌ ክልል ምክትል ፕሬዚደንት አቶ ሙስጠፌ መሐመድ ተገኝተው ተናግረዋል። አቶ ሙስጠፌ በዚሁ ንግግራቸው የአማራ ህዝብ እንደ ጨቋኝ ሆኖ የተሳለበትን ትርክት የማንቀበለው የፖለቲካ ትርፍ ለማግኘት ሳይሆን ትርክቱ በተጨባጭ የተሳሳተ ስለሆነ ነው ብለዋል። ስቴር ምስጋናው ተጨማሪ ያላት ሳምንት መጨረሻ ጀምሮ በባህር ዳር ከተማ ዋና ዋና ጎዳናዎች ላይ በኢትዮጵያ በአማራና በሶማሌ ክልል ባንዲራዎች አሸብርቋል። የሶማሌ ክልል ምክትል ርዕሰ መስተዳደር የአቶ ምስጦፌ መሐመድ ኡመር ፎቶግራፍ በትልልቁ በከተማው ወሳኝ ወሳኝ ቦታዎች ተሰቅለዋል። የከተማዋ ነዋሪዎችም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ በመገኘት በአቶ ምስጦፌ መሐመድ ኡመር የተመራውን ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከጎሳ መሪዎች እና ከተለያዩ የህብረተሰብ ክፍሎች የተውጣጡ መቶ የሚጠጉ ልኡካንን በደማቅ ስነስርዓት ተቀብሏቸዋል። የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሚስጦፌ መሐመድ ዑመር በውይይቱ መድረኩ ላይ የተናገሩት የአማራንና የሶማሌን ህዝብ ለመለያየት ብዙ ትርክቶች ተሰርተዋል። ትርክቶቹ ስህተት ናቸው። ይህንን ደግሞ ለፖለቲካ ትርፍ ብለን ሳይሆን በተጨባጭ ስህተት መሆናቸውን ስለተረዳን ነው ብለዋል። የተሳሳተ ትርከት የምንለው አንዱ እና የተገለጸው የአማራ ህዝብ ጨቋኝ ነው። የአማራ ህዝብ ጨቋኝ ለነበረ

የአማራ ክልል ምክትል ርዕሰ መስተዳደር አቶ ላቃ አያሌው በበኩላቸው፣ እኛ የአማራ ህዝቦች አባቶቻችን ያወረሱንን ኢትዮጵያ ጠንካራ አድርገን ለመጪው ትውልድ የምናስረክብ እንጂ ላነሰ አላማ የምንሰራ አይደለንም ነው ያሉት። ኢትዮጵያ ወደ ቀድሞ ክብሯ ለመመለስ ጥላቻን ሳይሆን ፍቅር መስበክ የወቅቱ አጀንዳ ሊሆን ይገባል። ለዚህ ደግሞ የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ምስጦፌ እንዳደረጉት በንግግር ብቻ ሳይሆን በተግባር የተፈተሹ ስራዎችን መስራት ያስፈልጋል። ነው ያሉት አቶ ላቀ። አቶ ምስጦፌ ከቃልም በላይ የተግባር ሰው ናቸው። ባለፈው ክረምት በሀገራችንና በክልላችን የተጀመረውን ለውጥ ለመቀልበስና ሀገራዊና ህዝባዊ አንድነታችንን አደግ